የኢትዮጵያ መንግስትና የተባበሩት መንግስታት ድርጅት ልዩ ልዩ አካላት በሰሜኑ የአገሪቱ ክፍል የሰብአዊ ስራን ከማሳለጥ አንጻር ባሉት ችግሮችና እድሎች ዙሪያ ማምሻውን ተወያይተዋል። ከስምምነት ላይ መድረሳቸውንም አስታውቀዋል። የተባበሩት መንግስታት ተወካዮች በዚህ ወቅት ከቀናት በፊት በኮምቦልቻ ከተማ በሚገኝ የትግራይ እርዳታ ክምችት ላይ የተፈጸመውን ዝርፊያም አውግዘዋል። መለስካቸው አማሀ ነው የተከታተለው፣ ዝርዝሩን እንደሚከተለው ያሰማናል። የኢትዮጵያ የአደጋ ስጋት ሥራ አመራር ኮሚሽን ኮሚሽነር ምትኩ ካሳና በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ ዶክተር ካትሪን ሶዚ አመሻሹ ላይ በጠሩት ጋዜጣዊ ጉባኤ ሁለቱ አካላት በአሁኑ ጊዜ በሰሜኑ ኢትዮጵያ ክፍል ከተቀሰቀሰ ግጭት ጋር ተያይዞ የተፈጠረውን ሰብዓዊ ቀውስ ለማቃለል ከስምምነት እንደደረሱ አስታውቀዋል። ኮሚሽነር ምትኩ እንዳሉት ሁለቱ አካላት ዛሬ የሚታዩትን ችግሮችና እድሎችን በመተንተንና ውይይት በማድረግ በዚህ የሀገሪቱ ክፍል የሰብዓዊ እርዳታ ስራን በፍጥነትና በበቂ መጠን ለማዳረስ ከስምምነት ደርሰዋል ብለዋል። ወደፊት የሰብአዊ እርዳታን ለማሳለጥና ከፍ ለማድረግ የኢትዮጵያ መንግስትና የተባበሩት መንግስታት አካላት ጥልቅና ዝርዝር ውይይት አካሂደዋል። በዚህም መሬት ላይ ያለውን ሐቅና ተግዳሮት ለማስተዋል ይቻላል። የዓለም አቀፉ ማኅበረሰብ የኢትዮጵያ መንግሥት የሚያደርገውን ጥረት ዕውቅና እንዲሰጠውና ህወሀት የሚፈጽመውን የሰብአዊነት ሕግጋትን የሰብአዊ መብቶችን ጥሰትን እንዲሁም የእርዳታ ክልከላን በግልጽ እንዲያወግዝ ተስማምተዋል። በኢትዮጵያ መንግሥት የሚደረገው ጥረት ትርክቱ መስተካከልና በመሬት ላይ ካለው ሐቅ ጋር መስማማት አለበት። ከዚህም በላይ የኢትዮጵያ መንግሥት ለዓለም ምግብ ፕሮግራም ያሉትን የመጓጓዣ ከባድ መኪናዎች የእርዳታ ቁሳቁሶችን ወደ ትግራይ እንዲያጓጉዝ ፈቃድ ሰጥቷል። በአማራና በአፋር ክልሎች አሁን በተሻሻለው የጸጥታ ሁኔታ ምክንያት ለትግራይና ለአማራ ተጨማሪ የመጓጓዣ መስመሮችን ይከፍታል ብለዋል። በአሁኑ ወቅት በአማራና በአፋር ክልል በተነጻጻሪ የተፈጠረውን ሰላማዊ ሁኔታም አንስተው የእርዳታ ቁሳቁሶችን ወደ ትግራይ ለማስገባት ዕድል መፈጠሩንም ኮሚሽነሩ ጠቁመዋል። አክለውም የዓለም አቀፉ ድጋፍ ሰጪ ማህበረሰብ ለሌላውም ተጎጂ የአገሪቱ ክፍል በቂ ትኩረት እንዲሰጥ አሳስበዋል። የአፋር መስመር ሰብአዊ እርዳታን ለሚጠብቁ በትግራይ ላሉ ወገኖች ዛሬም እየሰራ ያለና ቁልፍ መንገድ ነው። በዚህ ምክንያት የኢትዮጵያ መንግሥት ለተሽከርካሪዎችና አሽከርካሪዎቻቸው ሙሉ ፈቃድ ሰጥቷል። በአሁኑ ወቅት የኢትዮጵያ መንግሥት ዓለም አቀፉ ኅብረተሰብ በሰሜን ኢትዮጵያ የሚካሄደውን የመልሶ ማቋቋም ሥራ እንዲደግፍና በህወሀት ወረራ ክፉኛ ለተጎዱ 8.3 ሚሊዮን የአማራና የአፋር ክልሎች ነዋሪዎች ትኩረት እንዲሰጥ ይጠይቃል ነበር ያሉት ካትሪን ሶዚ በበኩላቸው የተባበሩት መንግስታት ድርጅት ሰራተኞች ኢትዮጵያ የሚገኙት በመንግስቱ በኩል ኢትዮጵያውያን ለመርዳት እንደሆነ የንግግራቸው መነሻ በማድረግ አጽንኦት ሰጥተዋል። በተለይ ሰሞኑን በጦርነቱ ምክንያት በአማራ ክልል በህዝብ መገልገያ ተቋማት ላይ የደረሰውን ጉዳትም አንስተዋል። የሰብአዊ እርዳታ ቁሳቁሶች በተከማቹባቸው ስፍራዎች የደረሰውን ዝርፊያ አውግዘዋል። በተለይም ኮምቦልቻ በሚገኘው መጋዘን ሰሞኑን የተካሄደውን ዝርፊያም አውግዘዋል። ከጥቂት ቀናት በፊት በኮምቦልቻ እጅግ ብዙ የእርዳታ ቁሳቁስ የሕፃናት ምግብን ይጨምራል ተዘርፏል። በጥቂቱ የተጀመረው የምግብ ስርቆት በቅርቡ ቀን ግዙፍ ወደሆነ ዝርፊያ ተቀይሯል። ይህም የተፈጸመው በትግራይ ታጣቂ አባላትና በአንዳንድ ከተማ ነዋሪዎች እንደሆኑም መረጃ አለ። የተወሰነው የምግብ መጠን በትክክል አይታወቅም፣ ገና እየተጠና ነው። ግልጽ የሆነው ጉዳይ ግን ይህ ድርጊት የምግብ እጦትን ያባብሰዋል፣ በሰሜን ኢትዮጵያ ያለውን የምግብ ዋስትና እጦትም ያራዝመዋል፣ ነበር ያሉት። ኃላፊዋ ጨምረውም በሰብአዊ እርዳታ ሠራተኞች ላይ የሚደርሰውን ችግርና ፈተናም አስታውሰው ተቀባይነት የለውም ሲሉ አውግዘዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ